The Voice of America. የፖለቲካ ሁኔታው ወደ እርስ በርስ ውጊያ መሸጋገሩ የሀገሪቱን የወደፊት እጣ ፈንታ እጅግ አሳሳቢ ደረጃ ላይ አድርሶታል ሲል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ተናገረ። በመሆኑም ግጭቶች ቆመው ሁሉም ባለድርሻ አካላት የሚሳተፉበት ድርድር ይጀመር ሲል ኦፌኮ ዛሬ ባወጣው መግለጫ ጠይቋል። የኢትዮጵያ መንግስት በሰሜን ኢትዮጵያ እየተወሰደ ያለው እርምጃ የሚቆመው ህወሀት ውስጥ ያሉ ወንጀለኞች ለፍርድ ሲቀርቡ ብቻ ነው ሲል አስገንዝቧል። ፀሐይ ዳምጠው ዝርዝሩን ከአዲስ አበባ አስተላልፋለች። የኦፊኮ ሊቀወንበር ፕሮፌሰር መረራ ጉዲና ለአሜሪካ ድምፅ እንደገለጹት በሰሜን በምዕራብና በደቡብ የሀገሪቱ ክፍሎች ያለው እርሳቸው ውጥረት ስሉ የገለጹት ሁኔታ ለሀገሪቱ ሰላም አሳሳቢ ነው ብለዋል። አሁን እየተፈጠረ ያለው ተፈጥሮ የነበረው በየካባቢ የነበሩ ግጭቶች፣ አሁን ደግሞ በሰሜኑ የሀገራችን ክፍል የፈነዳው ነገር ሀገሪቱ ዋና ህዝቦቿን በጣም ይጎዳል። ዋናው ችግሩ ደግሞ መሰረታዊ ችግሩ ፖለቲካ ነው። ፖለቲካ ችግር ደግሞ በፖለቲካ ቢፈታ ይሻላል ይመረጣል የሚለው መልእክት ለመንግስትም ለህዝብም ለአባሎቻችንም ለሌሎች የፖለቲካ ኃይሎችም ለማስተላለፍ ነው የተሞከረው። ኦፊኮ በተለያዩ ጊዜያት በሀገሪቱ ብሔራዊ መግባባት መፈጠር አለበት፣ የፖለቲካ ችግሮች በመነጋገር ብቻ መፈታት አለባቸው በማለት ስታተር ነበር ያሉት ፕሮፌሰር መረራ፣ አሁንም የሰላም ጥሪ እያቀረበ ይገኛል ብለዋል። ባለፉት ዓመታት በተለይም ከሁለት ዓመታት ወዲህ የዲሞክራሲ ተስፋ ከተገኘ በኋላ በሚደረጉ ስብሰባዎች የምርጫ ቦርድ ቢሆን የመንግስት ቢሆን የፖለቲካ ፓርቲ አስተባባሪዎች ቢሆኑ የሀገር ሽማግሌዎችን ሁሉ በሚሰበስቡ ስብሰ ስብሰባዎችና ባገኘ ናቸው እድሎች መሰረታዊ በሆኑ የሀገሪቱ ችግሮች ላይ መነጋገር፣ መደራደር፣ መስማማት እጅግ በጣም ወሳኝ ነው፣ ወደ ነጻና ፍትሃዊ ምርጫ ለመሄድ ብለን ስንገልጽ ነበር። በተለይ ሀገር አቀፍ ምርጫ ለማካሄድ ዝግጅት እየተደረገ ባለበት ሁኔታ ወደ ጦርነት መግባት ክሳራ ነው ያሉት ፕሮፌሰር መረራ ቆም ብሎ ማሰብ አለበት ሲሉም ጉዳዩን ወደ መንግስት ወስዶታል። በብሔራዊ መግባባት ባለመፈታቱ ወደ ግጭት ያመራበት ሁኔታ ነው፣ ሌላ የለውም። ህወሓት በሰሜን እዝ ላይ በድንገትና በጨለማ ጥቃት መፈጸሙን የገለጸው የኢትዮጵያ መንግስት ድርጊቱ የሀገር ሉዓላዊነት የመድፈር ክደት መሆኑን በተደጋጋሚ ገልጿል። ኦፊኮ ግን በመግለጫው ስለ ግጭቱ አጀማመርም ሆነ ስለ ሀገሪቱ የመከላከያ ኃይል የጠቀሰው ነገር የለም። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ